ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ። ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ይህን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት ምዘና በተለይ በምስራቅ አማራ ክልል የሚገኙ ቦታዎች ዘንድ ባሉ ተማሪዎችና መምህራን ዘንድ ቅሬታ ነው ፈጥሯል። ይህን የተመለከተው ዘገባ በምሽት ይደመጣል። ሕጻናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት። ሁሉም ሕጻናት እኔ ጋር ነው የመጡት። በአስቂኝ ትርኢት አቅራቢነቱና በማህበራዊ ሚዲያ ተጽዕኖ ፈጣሪነቱ የሚታወቀውን ኮሜዲያን እሸቱ መለሰን እንዲሰማ ነው ስለ ቅርብ ጊዜ ስራዎቹ ቆየት ብሎ ያጫውተናል። እነዚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ዝዩመራለው። ንጉሱ ታምሬ ደግሞ የድምፅና ምህንድስ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናው እናሰማችሁ። ስምንሽ ቆየ አመሰግናለሁ ሀብታሙ። በማላዊ የፖሊዮ በሽታ መጥፋቱ ከተረጋገጠ ከ30 ዓመት በኋላ ለመጀመሪያ ጊዜ በየካቲት ወር ላይ በሽታው መገኘቱ መረጋገጡን ተከትሎ ትላንት በምስራቅና ደቡባዊ የአፍሪካ ክፍሎች የፖሊዮ ክትባት ዘመቻ ተጀምሯል። የተባበሩት መንግስታት የህፃናት መርጃ ድርጅት ከሌሎች አጋሮች ጋር በመሆን ዘመቻውን የሚመራ ሲሆን በማላዊ፣ ዛምቢያ፣ ሞዛምቢክ እና ታንዛኒያ የሚኖሩ ከ20 ሚሊየን በላይ ህጻናትን ለመከተብ እቅድ ተይዟል። የክትባት ዘመቻ የታቀደው ባለፈው ወር በማላዊ ዋና ከተማ ሊሎንግዌ የምትኖር አንዲት የሶስት ዓመት ህጻን በፖሊዮ ቫይረስ በመጠቃቷ እግሮቿን ማዘዝ እንዳቃታት ከተረጋገጠ በኋላ ነው። በመጀመሪያው ዙር የክትባት አሰጣት ሂደት በታንዛኒያ፣ ዛምቢያ፣ ሞዛምቢክ እና ማላዊ የሚኖሩ 9 ሚሊየን ህጻናት ክትባቱን የሚወስዱ ሲሆን ክትባቱ ከዚህ በፊት ተከትቦ የነበሩ ህጻናትንም ያጠቃልላል። አንጎላ፣ ኤስዋቲኒ እና ዚምባብዌ በደቡባዊው የአፍሪካ ክፍል ካሉ መንግስታት እጅግ የከፋ የሚዲያ አፋኝ መሆናቸውን በየዓመቱ በሚዲያ ነፃነት ዙሪያ የሚወጣው ሪፖርት አመልክቷል። በቀጠናው የፕሬስ ይዞታን የሚቆጣጠረው የደቡባዊ አፍሪካ የሚዲያ ተቋም ባወጣው የዘንድሮ ሪፖርት በተለይ የኤስዋቲኒና የዚምባብዌ ባለስልጣናት ሚዲያን በእጅጉ እንደሚያፍኑና ሀገራቱ የፕሬስ ነፃነትን ለማክበር ተጨማሪ ጥረት ማድረግ እንደሚጠበቅባቸው አስታውቋል። የተቃውሙ ዳይሬክተር የሆኑት ታቦኒ ሞዮ እንዳሉት ኤስዋቲኒ ባለፈው አመት በሀገሪቱ በነበረ ተቃውሞ ኢንተርኔት ሁለት ጊዜ እንዲቋረጥ ማድረጓን ዚምባብዌ ኢንተርኔትን የሚገድብ ሕግ እያወጣች መሆኑንና በአንጎላ የሚደረገው ምርጫ እየተቃረበ መሆኑን ተከትሎ ክትትል እንደሚደረግ ተናግረዋል። ሆኖም የዚምባብዌ ምክትል ኢንፎርሜሽን ሚኒስትር ባለፈው አንድ ዓመት ውስጥ በሀገሪቱ የታሰረም የተገደለም ጋዜጠኛ እንደሌለ በመጥቀስ ሪፖርቱ ስሜት የማይሰጥ ነው ሲሉ አጣጥለውታል። በደቡብ ሱዳን እስካሁን ያልተረጋጋውን የሰላም ስምምነት ለማጽናት መንግስት ህገ መንግስቱን በተግባር ለማዋል ያሰበው ቅድ ተፈጻሚ ሳይሆን ምርጫ ከተካሄደ ሀገሪቱ ወደማያባራ ሁከት ልታመራ ትችላለች ሲል የተባበሩት መንግስታት ድርጅት አስታውቋል። ይህን ያስታወቀው የደቡብ ሱዳንን የሰብአዊ መብት ሁኔታ የሚከታተለው ሶስት አባላት ያሉት ኮሚሽን ለመንግስታቱ ድርጅት የሰብአዊ መብት ጉባኤ ባስገባው ሪፖርት ነው። ደቡብ ሱዳን በሀገሪቱ ስር የሰደደውን የእርስ በርስ ጦርነት ለማስቆም የህገ መንግስቱን የተወሰኑ አንቀጾች ተግባራዊ ለማድረግ የሶስት ዓመት የሽግግር ጊዜ ነበር ሲሆን እንደ አውሮፓውያን አቆጣጠር በ2023 ምርጫ ሊካሄድ ቀጠሮ ተይዟል። ሆኖም የኮሚሽኑ አባላት የሰላም ስምምነቱ ቁልፍ አካላት እስካሁን ተግባራዊ ካለመደረጋቸው በተጨማሪ በሀገሪቱ የተወሰኑ አካባቢዎች የሚካሄደው ግጭት እንዲሁም በመላ ሀገሪቱ የተንሰራፋው የሰብአዊ መብት ጥሰት ነፃና ገለልተኛ ምርጫ ለማድረግ መሰናክል ሊሆን ይችላል ብለዋል። ግጭቱ እስካሁን ከአራት ሚሊየን በላይ ሰዎች በሀገር ውስጥና ወደ ጎረቤት ሀገር እንዲሰደዱ ያደረገ መሆኑንና ወደ ዘጠኝ ሚሊየን የሚጠጉ ሰዎች ደግሞ ሰብአዊ እርዳታ እንደሚያስፈልግ ጋቸው የኮሚሽኑ ሊቀመንበር ያስሚን ሶካ ተናግረዋል። ራሽያ በዩክሬን የከበበችውን ሜሪዮፖል ከተማ ባለስልጣናት እስከ ዛሬ ድረስ አሳልፈው እንዲሰጡ ቀነ ገደብ ብታስቀምጥም የዩክሬን ምክትል ጠቅላይ ሚኒስትር ኤሬና ቬሬሽቾክ ማስጠንቀቂያውን አጣጥለውታል። ቬሬሽቾክ አሳልፈው በመስጠትም ሆነ ትጥቅ በመፍታት ዙሪያ ምንም አይነት ንግግር ሊኖር አይችልም፣ ይህንንም ለራሽያ ወገኖች አስረድተናቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከራሽያ ፕሬዚዳንት ቭላዲሚር ፑቲን ጋር በሰላም ዙሪያ ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዜሌንስኪ ትላንት ከሲኤንኤን ጋዜጠኛ ፋራድ ዘካሪያ ጋር በነበራቸው ቃለ ምልልስ ዩክሬንና ራሽያ በድርድር ስምምነት ላይ መድረስ ካልቻሉ የሦስተኛው ዓለም ጦርነት መነሻ ሊሆን እንደሚችል ተናግረዋል። ዜሌንስኪ አክለው የዩክሬንን ግዛት የሚያስጠብቅና ፍትሐዊ የሆነ ሁለገብ ሰላማዊ ድርድር ከሞስኮ ጋር ለማድረግ ጥሪ አቅርበዋል። ከዩክሬን ልዑካን ጋር ድርድር የሚያደርጉት የራሽያ ዋና ተደራዳሪ በቅርብ ቀን በሰጡት መግለጫ ዩክሬን ወደ ኔቶ ለመቀላቀል ያቀረበችውን ሀሳብ ጥላ ገለልተኛ አቋም እንድትይዝ የሚጠይቀው ሀሳብ ዙሪያ ሁለቱም ወገኖች ወደ ስምምነት መቃረባቸውን አመልክተዋል። አድማጮች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ ስመኝሽን። ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደሙ መሰናዶ እንሻገር። በቅርቡ የተወሰነው የከፍተኛ ተቋማት መግቢያ ውጤት በተለይ በምስራቃዊ አማራ አካባቢዎች የተከሰተውን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መሠረታቸውን ደሴ ላይ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስታውቀዋል። ድርጅቶቹ በተማሪዎችና በአካባቢ ላይ ሊደርስ የሚችለውን ስነ ልቦናዊ ጉዳትና ፖለቲካ ያለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቀዋል። መስፍን አራጌ የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨርሲቲ የመግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል። ለጥቅል ሲታይ በዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምፅ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ ሁለተኛው ከከባድ መሳሪያ እያረፈባቸው ሌላም እንደገና ደግሞ ለመጠለያ ሁነው ተፈናቃዩ መጠለያ ሆኖ የቆዩት የትምህርት ተቋማት ናቸው። እንደ ደሴ ከተማ በአብዛኛው። ስለዚህ ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽቡ እዚህ ላይ ተሰቅሎ ይሄን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን ልጆቹም ላይ የወደፊት እድገትም ላይ። ስለዚህ የኛ ጥያቄ አሁን የኛ ጥያቄ ልክ ልዩ ድጋፍ እንደሚደረግላቸው አካባቢዎች የእኛም አካባቢ በጦርነት ቀጠና የወደመና በጦርነት ቀጠና ውስጥ ልጆቹ ምቹ የመማር ማስተማር ሁኔታ ባልተደረገበት በምቹ ሁኔታ ባልተማሩበት ይሄ እንደዚህ መደረጉ አግባብነት ስለሌለው ልዩ ድጋፍ እንደሚያደርግላቸው ተወስኖ የተወሰነ ዝቅ ብሎላቸው ልጆቹ የመማር እድል እንዲያገኙ እንዲደረግ ነው። አቶ መኮነን መመዘኛው ሚዛናዊነት ጎድሎታል ይላሉ። ምቹ ሁኔታ ባለ ካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለየም። ይሄ ውጤት በጋራ እየተሰጠ ነው እንደ ጋራ እንደ ሀገር ነው የተገመገብ ነው እና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቨን አንዳንዶችም ብናይ ለምሳሌ ደቡብ ወሎ ደሴ ዙሪያ ብናይ አንድ ተቋም ገልሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈም። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊም በአጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈ። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለመምጣቱ ብቻ ሳይሆን የእኛን የተማሪዎቻችን የመማር ማስተማሪዎች ሁኔታ ባልተፈጠረበት፣ ሰላም በሌለበት፣ ሽሽት ላይ በነበሩበት ሕጻናት እንደገና ወደ ፈተና ገብተው ሲፈተኑ አራት መቶ ሀያ ሶስት እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75 ፐርሰንት በላይ ተማሪዎቻችን እቤት የሚሉ ናቸው። በደሴ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የአስራ ሁለት ክፍል መልቀቂያ ብሄራዊ ፈተና ውስዳ የበቸውን ያህል ውጤት አለማግኘቷን ትናገራለች። የደሴ ከተማ ነዋሪዋ የሺወርቅ ስዩም። እንደ ወጣቷ ውጤቱ በተዘበራረቀ ስሜት ውስጥ እንድትቆይ አድርጓታል። መጀመሪያ የነበረው መኖሩ ከራያ ወዚህ ወደ ደሴ መጣን። ደሴ መተን ያው በጦርነት ጊዜ ወደ ሰባ ሄድን ለሶስት ወር ያክል ከዛ፣ ከሶስት ወር በኋላ ፈተናውን ለፈተና ለመውሰድ ወደዚህ መጣው ተመልሼ። ወደ ደሴ ስንመጣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም። እንደዘጋጀ ነውም አይደለም። ከባድ ነው። ፈተናውንም እንደ ጠበቅ ነው አላገኘ ነውም፣ አብዛኛው ተማሪን ይቻ አደለውም። ከተማርኩበት ትምህርት ቤት የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርስቲ መግቢያ ውጤት ራሱ ያመጣ ተማሪ በጣም ዝቅተኛ ነው። ከእኔ ጀምሮ ማለት እና አስከፊ ነበረ። አሁን ውጤቱን ባለማግኘትሽ እየተሰማሽ ስሜት በጣም ከባድ ነው። ዝብርቅርቅ ያለ ስሜት ነው የሚሰማ መወሰን ወሰን እስከሚያቅት ድረስ ማለት የምትፈልገውን አቅደ አሁን እንደገና ሌላ አቅድ ወጣቷ ብታሳቶን፣ እሷን የመሰሉ በሺዎች የሚቆጠሩ ውጤት ያለመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው። ሁለት ሺ ስምንት መቶ ሀያ ዘጠኝ ተማሪዎች ፈተና ወስደዋል። ከነዚህ ከወሰዱ ተማሪዎች ውስጥ እንግዲህ ሰባት መቶ ስልሳዎቹ ብቻ ናቸው ዩኒቨርሲቲ መግቢያ ፈተናውን የመቁረጫ ነጥቡን ያለፉት ማለት ነው። አጠቃላይ ፐርሰንቱ ሲሰላ አሁን ሀያ ስምንት ነጥብ ስምንት አካባቢ እንደ ደሴ ከተማ ናቸው ዩኒቨርሲቲ መግቢያ መቁረጫ ነጥቡን ያሟሉት ሁለት ሺ አስራ ሁለት ላይ በዛኛው አመት የነበረው ነገር አሁን ስልሳ ፐርሰንት ያህል ነበረ። መምሪያ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜና እሱን ተከትሎ ያጋጠማቸው የስነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው። በጦርነቱ ምክንያት የተፈጠረባቸው የስነ ልቦና ጫና አንዱ ነበር። ከነዚህ ተማሪዎች መካከል እንግዲህ ቤተሰቦቻቸውን የሚያውጡ አሉ፣ ያልተገኙም አሉ በተለያየ ጫና ውስጥ ሆነው። ነገሮች በተገቢው ባልተጋጉበት ሁኔታ ከጊዜ ማኳያ አስቸጋሪ ስለሆነ ፈተናው እንዲወስዱ ተደርጓል እና ይሄ አንዱ ለውጤታቸው ዝቅ ማለት አንዱ ምክንያት ነው። ሌላው ምክንያት ተብሎ ሊወሰድ የሚችለው ራሱ የማለፊያ ነጥቡ ሲታይ ትንሽ ከባለፉት ዓመታቶች በእጅጉ ከፍ ያለ ነው። አሁን ሲታየው የወንዶች የናቹራል ሳይንስ የማለፊያ ነጥቡ አራት መቶ ሀያ ሦስት ነው ወንዶች የሴቶች 409 ነው። ይሄ ከሰባት መቶ ከስድስት መቶ የታረሙ የሶሻል ሳይንስ እንደገና ከ500 የታረሙ ከ600 የአሁን ሁለተኛው ዙር ከ600 317 ለወንዶች፣ ለሴቶች 305 ነው ማለፊያ ነጡ። ዛሬ ጋዜጣዊ መግለጫውን በጋራ ከሰጡት መሀል የደሴ ከተማ ሃይማኖት ተቋማት ጉባኤ ጸሐፊ ቄስ መስፍን ጌታሁንም ተከታዩም ብለዋል። ፈተና እንዲወስዱ ልጆቹ መደረጋቸው አንድ ጥሩ ነገር ነው የምንለው፣ ምንድን ነው፣ ከእድሜያቸው ላይ አንድ አመት አይቃጠልባቸው። ከተፈተኑ በኋላ በዚህ በተበላሸ ውጤት ምክንያት ቢቀሩ ብዙ ስራ አጥ እናፈራለን ማለት ነው። መማር አይችሉም፣ ካልተማሩ መስራት አይችሉም። ወጣቶች ናቸው። ወጣት ደግሞ ስሜታዊ ነው። ስራ አጥ ከሆነ ቁጭ ብሎ የሚውል ከሆነ ወደ ልዩ ልዩ ሱስ ሊገባ ይችላል ወደማይገባ የተበላሸ ስነ ምግባር ውስጥ ሊገቡ ይችላል። የራሳችን ልጆች ለራሳችን ጠላት ሊሆኑብን ይችላሉ ማለት ነው። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ፣ ኦሮሚያ፣ ቤኒሻንጉል እና አፋር ክልሎች ሁለተኛ ዙር ፈተና ለ4 ሺህ ተማሪዎች መሰጠቱን አስታውሰው ሁለተኛ ዙር የተፈተኑትም ተማሪዎች ቁጥር ከአጠቃላይ በዚህ ዓመት ከተፈተኑት አነስተኛ ማለት ዘጠኝ ፐርሰንቱ ብቻ ናቸው። በሁለተኛ ዙር የተስተናገዱት ዘጠና አንድ ፐርሰንቱ ተፈተኑት በመጀመሪያው ዙር ነው። ከጥቅምት ሀዘጠኝ እስከ ውዳረ ሁለት ባለው በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ሲቪክስ ትምህርት እንደየ አስተደርኳል። ዶክተር ሳሙኤል የጸጥታ ስጋት የነበረባቸው እና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ። የዚህ ማሳያው ምንድን ነው? የመጀመሪያ ዙር ተፈታኞች ከተፈተኑት ውስጥ ሀምሳ ፐርሰንት እና ከዛ በላይ ያመጡት አርባ አምስት ፐርሰንት ብቻ ናቸው። ያ ማለት ሀምሳ ከመቶ አማካይ እና ከዛ በላይ ያመጣ ተማሪ አርባ አምስት ፐርሰንቱ ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው ሀምሳ ፐርሰንት በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው፣ ይሄን የመጀመሪያ ዙር ተፈታኞች ሀያ አምስት ፐርሰንቱ ምደባ የሚያገኙ ሲሆን በጸጥታ ምክንያት ሁለተኛ ዙር የተፈተኑት ሀያ ስምንት ፐርሰንት። ስለዚህ በፀጥታ ምክንያት ወደኋላ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁን፣ በመቆረጫ ነጥብም ቢታይ፣ በመንግስት ዩኒቨርሲቲ ምደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛው ዙር ናቸው። ግን የሚነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላግኙበት ሁኔታ አለ እና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻችን በጦርነቱ ምክንያት ተሰደው ተፈናቅለው ሄደው ነበረ ስለዚህ የትምህርት ሚኒስትር ለሌሎች ልዩ የመግቢያ ውጤት እንደሚያስተካክለው ሁሉ ይሄም አካባቢ ግምት ውስጥ ያገባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስቴር መስሪያ ቤቶ በዚህ ላይ ያለው አቋም አቋም ሳይን እኛን መረጃው ነው የሚመራ እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ካስፈለገ አሁን የተባለው አካባቢ ብቻ አይደለም፣ ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተነ አራት ክልሎች ላይ ፈተናው ድጋሜ የተሰጠው በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበ የሚባል ከሆነ በዝርዝር ትምህርት ቤቶች ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው። እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳየው። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት የሚባል የተመዘገበ የለውም። ይህም ብቻ አይደለም በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች ሁለት ሶስት እድል ተሰጥተዋል። አንድ ይቆዩ እና እነኚ ልጆች ከሁለት ሺህ አስራ አራት ጋር ይፈተኑ፣ ሁለት ሌላ ፈተና እናዘጋጅ እናንፈትን ነው። ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግበዋል። ማሳያ ላቅርብ። በሴቶች ከፍተኛ ውጤት የተመዘገበው በሁለተኛው ዙር ከተፈተኑት ተማሪዎች። ልጅቷም ነዋሪነቷ ወልዲያ ነው። ከፍተኛ ውጤት በኢትዮጵያ ማለት ነው። በዚያም ይሄም የሚያሳየው የሁለተኛ ዙር ተፈታኞች በውጤት አንድ ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለም። ያም ሆኖ ዘንድሮ በልዩ ሁኔታ የሚወድቁ ተማሪዎች ቁጥር ሊጨምር የሚችልበትን አጋጣሚ ዘርዝረዋል። ሰፊ የሆነ የመውደቅ ምጣኔ ሊያጋጥም ይችላል። በምን ምክንያት አስረኛ ክፍል ላይ ተጣርቶ መሰናዶ ትምህርት ይከታተል የነበረውን አይደለም ዘንድሮ የፈተን ነው። ከስምንተኛው በኋላ አራት ዓመት የተማረው ነው የፈተን ነው። ይሄ አንዳንድ ትምህርት ቤት ላይ አንድም ሰው ላያልፍ ይችላል። ማለፍ የሚለው እንግዲህ ወደ መንግስት ዩኒቨርሲቲ መግባትን ነው። አሁን እየተነገረ ያለው ማለፍ ማለት በትምህርት ሚኒስትር ሀምሳ ከመቶና ከዛ በላይ ማምጣት ሚኒስትር ዴታው ይህን ይበሉ እንጂ ቪው ያናገራቸውና በደሴ የሚኖሩ ተማሪዎች እንዲሁም የደቡብ ወሎ ዞን መምህራን ማህበር ሊቀመንበሩ አቶ መኮነን የአስረኛ ክፍል ፈተና መውሰዳቸውን ጠቁመዋል። ባይዘ እነዚህ ልጆች እኮ አስረኛ ክፍል ማትሪክ መጥቶላቸው የማትሪክ ውጤታ መጥተው ያለፉ ናቸው። አልፈው አስራ አንድና አስራ ሁለት ለዩኒቨርሲቲ መዘጋጃ ክፍል ውስጥ የነበሩ ናቸው። ስለዚህ አስረኛ ክፍል ቢወርቁ ምናልባት ቴክኒክና ሙያ ይቀጥላሉ ይባል ነበረ። አሁን ግን ሁሉም ነገር ጨለሞባቸው ቤት በመዋላቸው አብዛኛው ተማሪ ይሄን ስል የግድ ሁሉም ያልፋል ማለት አይደለም። ግን ውጤታቸው ከፍ እንኳ ዝቅ እንኳ ብሎ ከአራት መቶ ሀያ ሶስት ለምሳሌ ያለፈው ዓመት የመቁረጫ ነጥብን ብናይ ለተፈጥሮ ሳይንስ ለወንዶች 378 ነበር፣ ለሴቶች 368 ነበር። አሁን የመቁረጫ ነጥቡ ግን ለወንድ 423 ነው፣ ለሴት 409 ነው። ማህበራዊ ሳይንስን ብናይ የአሁኑ 317 ነው ለሴት ለወንድ 317 ነው። ለሴት 305 ነው። ይህ እንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጿል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት በማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ሁ ኔታዎችን ከማመቻቸት ተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊ መብራሪያ እንዲሰጥ ለትምህርት ሚኒስተር ጥያቄ አቅርበናል ያለው ቢሮ በሚኒስቴር በኩል አስፈላጊ መብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደብቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። ባልደራስ ለውነተኛ ዲሞክራሲ በበኩሉ የዘንድሮ አስራዊት ያክፍ ፈተና ብዙ ችግሮች ያሉበት በመሆኑ በርካታ ተማሪዎችና ወላጆቻቸውን ለብርቱ ጭቀት ዳርጓቸዋል ይሁ ሁኔታ ሳይታረም የተረጋጋ የመማር ማስተማር ሂደት ሊኖር ስለማይችል የሰሜኑ ጦርነት በተካሄደባት የአፋርና የአማራ አካባቢዎች በልዩ ሁኔታ ታይተው ለአካባቢው ተማሪዎች የተለየ ድጋፍ እንዲደረግላቸው የሚሉና አምስት ምክር ሀሳቦችን አያይዞ ሰንዝሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አድራጌን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ ዘገባ እንሻገር። ከሁለት ዓመታት በፊት ኮሜዲያን እሸቱ መለሰ የዝግጅታችን እንግዳ እንደነበረ ይታወሳል። በዚያ ወቅት በኮሜዲ ስራዎቹ ጅምር ትኩረትን አግኝቶ ነበረ። ዛሬ እሸቱ በማህበራዊ መግናኛዎች ላይ በመቶ ሺዎች የሚቆጠሩ ተከታዮች ያሉት፣ ህጻናትና ወጣቶችን የሚያዝናኑ መሰናዶችን የሚያቀርብ የወጣቶችን ችግርና ተሰጥኦ የሚያጎላ ትርኢቶችን በማስፋት መልካም ስም እያገኘ ያለ ወጣት ሆኗል። ስለ ቅርብ ጊዜ ስራዎቹና ተያዥ ጉዳዮቹ ለማውጋት ዳግም ተገናኝተናል። ከኮሜዲው በተጨማሪ በተለያዩ ዘርፎች ለመሳተፍ ለምን እንደፈለገ፣ በአዳዲሶቹ ስራዎች ውስጥ ቀድሞ የሚታወቅበትን የኮሜዲ ተሰጥኦ በምን መልኩ እየተጠቀመበት እንደሆነ ከሚያስረዳበት ይጀምራል። እኔ በባህሬ አንድን ነገር ከዜሮ ጀምሬ እያዳበር ኳሪፍ አድርጌ መስራት እችላለሁ ብዬ ማስብ ሰው ነኝ። ምንም ነገር ውስጥ ብትከተኝ ጥሩ መሆን እችላለሁ ብዬ አምናለሁ። ምክንያቱም ራሴን በብዙ መልኩ ብዙ ነገር ውስጥ ከትቼ ሳየው አንዱ ትልቁ ነገር ምንድን ነው? መጀመሪያ አንድን ስራ ለመስራት በፊት ጥናት ማድረግ ከዛ ያጠናኸውን ደግሞ ስቴፕ ባይ ስቴፕ እያንዳንዱን ተግባር ለመፈፀም መሞከር ነው። ሌላው ብዙ ነገር ውስጥ እንድሳተፍ ምክንያት የሆነው ዓለም የፈጠረው ቴክኖሎጂ ነው። ይሄ ዩቱብ የሚባለው ቴክኖሎጂ እድል ይሰጣል፣ ብዙ ኮንተንት እንድትፈጥር፣ ብዙ ፕሮግራም እንድትፈጥር፣ ብዙ ዝግጅት እንድትፈጥር እድል ይሰጣል እና ያ እድል ራሱ አንዱ አንዱን እያመጣ አንዱ አንዱን እየወለደ ነው ስፔሻሊ ደግሞ አሁን ሀገራችን ካለችበት ሁኔታ አንጻር ኢትዮጵያዊነትን፣ ሰላምን፣ ፍቅርን፣ አንድነትን ለመስበክ ያገኘነውን መንገድ በሙሉ እንጠቀማለን እና ያንን መሰረት በማድረግ አንድ ኮንተንት እንዳይሰለች ብዙ ኮንተንት እንፈጥራለን። ሌላው ደግሞ ሰዎች እንደ ችግር አንድን ሀሳብ ሲያነሱ ያንን ወደ ሾው እየቀየርን መፍትሄ እየፈጠርን ነው። የሾው ብዛት አሁን ያለበት ቦታ የደረሰው ኮሜዲያነት ሞህን ላልከው ደግሞ ያው ብዙ ጊዜ በምሰራቸው ስራዎች ላይ በጎ አድራጎትን እንኳን በጣም የሚያስለቅሱ የበጎ አድራጎት ታሪኮችን እንኳን አዝናኝ አድርጎ መስራት ችለናል። አሁን ላይ ሁሉንም ስራዎች ስንሰራ አዝናኝ እያደረጉ የሰውን ቀልብ የሚስቡ እያደረጉ ለመስራት የኮሜዲውና እጅግ በጣም አግዞኛል ብዬ አስባለሁ በሬ በቅርቡ ትኩረት እያገኙ ከመጡ የማህበራዊ መገናኛ ላይ ትሬቶች መካከል አንዱ ህጻናትን የሚመለከተው ድንቅ ልጆች የተሰኘው መርሃ ግብር ነው ህጻናትን እንደ ዋና እንግዳ አቅርቦ የማነጋገሩ ሀሳብ እንዴት መነጨ ግቡስ ምንድን ነው በጣም ግሩም ድንቅ ልጆች ያው ተመሳሳይ ፕሮግራሞች አሉ የተለያዩ ሚዲያዎች ላይ የውጭ ሀገርም ፕሮግራም አለ ሀገር ውስጥም እንደዚህ አይነት ፕሮግራሞች እንዳሉ ይታወቃል ነገር ግን እኛ ፕሮግራምን ስንነሳ ከሀሳብ ነው ከፕሮግራም አንነሳም ሀሳብ ነው መጀመሪያ የምናስበውና ህጻናትን እያቀረቡ የማነጋገሩ ሀሳብ እንዴት ተነሳ ለሚለው እኛ አንድ ምናምነው ነገር አለ። እስፔሻሊ እኔ አሁን ሀገራችን ላይ ያለው የክፋት ሀሳብ፣ የዘረኝነት ሀሳብ እና የጥፋት ሀሳብ ወደ ቀጣዩ ትውልድ መሻገር የለበትም ብዬ አምናለሁ። የቀጣዩ ትውልድ ነው የኢትዮጵያ ተስፋ። መስራት ካለብን ቀጣዩ ትውልድ ላይ በጣም መስራት አለብን ብዬ አምናለሁ። ቀጣዩን ትውልድ ወይም ህጻናትን ደግሞ አሁን እየሰራ ያለው ማን ነው? ሶስት አካላት አሉ በእኔ እምነት። አንደኛው ሚዲያ ነው። ሁለተኛው ወላጆች ናቸው። ሶስተኛው ደግሞ መምህራን ናቸው። አሁን እኛ ሀገር ምን አይነት ትሬንድ አለ? ወላጅ ልጁ ፊት አደገኛ የፖለቲካ ትንተና ዜና ከፍቶ ይሰማል፣ ወይም አደገኛ የፖለቲካ ክርክር ያደርጋል፣ ወይም ዘረኝነት ላይ ያተኮሩ ወይም ደግሞ ጥላቻ ላይ ያተኮሩ ዘገባዎችን ያዳምጣል፣ ያወራል። ልጅ ደግሞ ቤት ውስጥ የሚጫወት እየመሰለ ወይም ደግሞ የማያዳምጥ እየመሰለ ያዳምጣል። ይሄ ዘረኝነት ሀሳብ ወደ ልጆቻችን እንዳይሸጋገር ከፈለግን ሚዲያዎቻችንን፣ ወላጆች እና ሌሎች ሁላችንም እንድንጠነቀቅ ምን ማድረግ ያስፈልጋል? በተለይ ለወላጆችና ለመምራን ህፃናት አጠገባችን ሆነው የማይሰሙ ቢመስሉም እንደሚሰሙና እንደሚያዳምጡ ማሳየት ያስፈልጋል። ስለዚህ አሁን የኛ አላማ ብዙ ሰው ለህፃናት ይመስለዋል ድንቅ ልጆች አይደለም፣ ለወላጆች ነው። ወላጆችን ሾክ ማድረግ ማስደንገጥ ነው የኛ ዓላማ። ስለዚህ ህጻናትን እናመጣቸውና ህጻናት ያውቃሉ ተብለው የማይታሰቡትን ነገሮች እንጠይቃቸዋለን። ያውቃሉ አያውቁም የሚለውን ለማወቅ ስንጠይቃቸው ከሚታሰበው በላይ ያውቃሉ። ከየት አመጡት? እንግዲህ ወላጅና እኛ ራሳችን እንድንመረምር ነው። ስለዚህ ከባባድ ጥያቄ እየጠየቅናቸው በጣም አስደንጋጭ መልስ ሲመልሱ ይህንን የሚያየው ማህበረሰብ አሀ ለካ ልጆቼ ይሰሙኛል፣ ለካ ልጆቼን የሚያዳምጠው ሚዲያ አብረው እየሰሙ ነው ብሎ እንዲጠነቀቅና ልጆቹ ፊት የሚያወራውን እንዲመርጥ፣ ልጆቹ ፊት የሚከፍተውን እንዲመርጥ ለማሳሰብ ነው። ህፃናትን አምጥተን እንደሰው በጣም አስደንጋጭ ሀሳቦችን ከነሱ አይምሮ እየሰማን ወላጆችን የማስገንዘብ ስራ ለመስራት የወሰኑ የምታቀርባቸው ልጆች ለየት ያለየት ያላቸው ለምታቀርብላቸው ጥያቄ የሚሰጡት መልስም በአብዛኛው አስቂ ነው፣ አነጋጋሪ ነው፣ አንዳንድ ጊዜ ደግሞ ደንገጥ የሚያደርግ ነው። የማህበራዊ መገናኛ አስተያየቶችን ስመለከት ቅር ያላቸው ሰዎችን ማይቻለሁ። አንዳንዶቹ ከልጆቹ እድሜ ጋር ያልተመጣጠኑ ጥያቄዎች ይቀርብላቸዋል የሚል ነው። ሌሎቹ ደግሞ እንደውም አንድ ፀሐፊ የተጠቀሙትን አማርኛ ልጠቀምና ህጻናት በህጻንነታቸው ህጻን መሆን ያለባቸው እንደ ትልቅ እንዲያወሩ ካደረግ ናቸው ጥፋቱ የኛው ነው የሚል መከራከሪያ ያቅርበዋል እሸቱ በዚህ ጉዳይ ላይ ያለ ምልከታ ምንድን ነው እንግዲህ አሁን የተለመደው ስለ ህፃናት ያለን የተዛባ አስተያየት እና አመለካከት ማሳያ ነው ይሄ አስተያየት አሁንም ይሄን አስተያየት የሚሰጡት ሰዎች የሚያስቡት ምንድን ነው ህፃናት ምንም እንደማያውቁ ነው እኛ ደግሞ የምናምነው ህፃናቱን ሳናውቀው እየበከልናቸው እንደሆነ ነው በዘረኝነት በክፋት በምንሰማቸው የክፉ ወሬዎች ና ዜናዎች ስለዚህ ያንን ማቆም አለብን። ሁሌ አንደርስ ትሜት እያደረግን አያቁም፣ አያስቡም፣ አያዩም፣ እንደ ህፃን ነው መጠየቅ ያለባቸው እያልን ህፃራቱን አንደርስ ትሜት እያደረግን ክፋታችንን፣ ዘረኝነታችንን እየደፋንባቸው ነው። ያንን ለማስቆም ብቸኛው አማራጭ አሁን የኛ ዓላማ እንደዚህ አይነት ኮንቨርሴሽን እንዲፈጠር ነው። አሁን ያሉት ሰዎች ማለታቸው ጥሩ ነው። ይሄ ኮንቨርሴሽን ሲፈጠር አሁን ማውራት እንጀምራለን። ስናወራ ይህን እድል እናገኛለን፣ እኛም መልክታችንን ለመናገር ህፃናቱን እየደፋንባቸው ነው። ክፉ ሀሳብ፣ ዘረኝነት፣ ጥላቻ እየደፋንባቸው ነው። እምናውቀው ስንጠይቃቸው ነው፣ ሲያወሩ ነው። ሳናውቀው እንግዲህ ይህንን እኛ የጠላነውን ክፉ አስተሳሰብ እያስቀጠልን ስለሆነ ቆም እንድንል ያደረገን አሁን ድንቅ ልጆች ነው። አየህ ፕሮግራሙ ላይ እንግዲህ ህፃናቱ ሲጠየቁ ለምሳሌ እኛ ያው ፍጹም ለሚዲያ ስለማይመጠንና ለህዝብን መተላለፍ ስለሌለበት እየቆረጥነው ነው እንጂ ወደፊት እንደው የፈለገው አካል መጥቶ እኛ ጋ ማየት ቢፈልግ እጅግ በጣም ከባድ ከህፃናት የማይጠበቅ የፖለቲካና የጥላቻ ቃላትን እዛ መድረክ ላይ ነግረውኛል ህፃናቱ። ነገር ግን እንደዚህ አይነት ቃላት ለህፃናቱም ለቤተሰቦቻቸውም እንደ ሀገር ስለማያግባባና ጥሩ ስሜት ስለማይፈጥር እንቆርጠዋለን እንጂ ህፃናት ውስጥ መርዝ እየተከልን ነው። ይህን መርዝ መትከላችን ለምን ታወቀብን የምንል ከሆነ መፍትሄው እሱ አለ። መፍትሄው መርዝ መትከላችንን ማቆም ነው። የምናቆመው ደግሞ መርዝ እየተከልን እንደሆነ ስናውቅ ነው የምናውቀው ደግሞ ህፃናቱ ሲናገሩ ነው። ስለዚህ ህፃናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታወርሱ ነው የሚሉት ሁሉም ህፃናት እኔ ጋ የሚመጡት በቃ ክፉ ሀገር አንፈልግም፣ ክፋት አንፈልግም፣ እንዲህን ነገር አቁሙልን፣ ጥላቻ አታወርሱን፣ የተሻለች ሀገር አውርሱ። እንደውም አንድ ህፃን ምን አለ መሰለ ትልልቅ ሰዎች ይህን የማይረባ ነገራችሁን አቁሙና የተሻለች ሀገር አውርሱን አለ። ስለዚህ ለምን ልክልካችንን ተነገረን ከሆነ የምንለው መፍትሄው እሱ አይደለም። መስተካከል፣ መሻሻል፣ መለወጥ ያለብን እኛንን እንጂ ህፃናቱ የሚያውቁትን ለምን ተናገሩ ማለቱ እሱ መፍትሄ አይሆንም። ምክንያቱም ሰብአዊ መብታቸው ስለሆነ ብዬ ነው የማምነው። ቻችን እንዲሁም ተመልካቾቻችን ከኮሜዲያን እሸቱ መለሰ ጋር ያደረግነው ቆይታ ተከታይ ክፍል በነገ እለት ይቀርባል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ጋቢና ቢናቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤንስስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች ሳት በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስዋኤምስ በዳ ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ ቱ ወይም ኪፒኤስ ግ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችን ስለነበራችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ሲኖሩ በማህበራዊ መገናኛ አውታሮች በኩል አስተያየታችሁን እንድታደርሱን ይሁን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ንጉሱ ታምሬ ደግሞ በምስልና ድምፅ ምህንድስ ነው። እስካሁን ድረስ አብሯችን አብሮን ነበረ። ይቅርታ። መልካም ምሽት ይሁንላችሁ። በነገው ዕለት እንገናኛለን።